ጤና ይስጥልን ለእርሶና ለቤተሰቦ መልእክት አለን የኮሮና ቫይረስ በሽታ የመተንፈሻ አካልን የሚያጠቃ ተላላፊ በሽታ ነው በበሽታው የተያዙ ሰዎች ትኩሳት ሳልና ለመተንፈስ መቸገር ይታይባቸዋል ማንም ሰው ለዚህ በሽታ ሊጋለጥ ይችላል ራሶንና ቤተሰቦን ከኮሮና በሽታ ለመከላከል የሚከተሉትን ጥንቃቄዎች አድርጉ ትኩሳትና ሳል ካለባቸው ሰዎች ቢያንስ በሁለት ሜትር ወይም በሁለት እርምጃ ይራቁ እጆን በውሃና በሳሙና ይታጠቡ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጆን በደንብ ያጽዱ። እጆን ሳይታጠቡ አይኖን፣ አፎንና አፍንጫውን አይንኩ። በሚያስነጥሱና በሚያስሉ ጊዜ አፎንና አፍንጫውን በሶፍት ወይም ክርኖን በማጠፍ ይሸፍኑ። የተጠቀሙበትን ሶፍት ቆሻሻ መጠራቀሚያ ውስጥ ያስወግዱ። ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ቦታዎች አይገኙ። ያልበሰሉ የእንስሳትና የዓሣ ምግቦችን አይመገቡ። ትኩሳት፣ ሳልና የመተንፈስ ችግር በራስዎም ሆነ በቤተሰቦ ካስተዋሉ ፈጥነው በነጻ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ። የባለሙያ ምክርና እገዛ ያገኛሉ። የራስዎንና የቤተሰቦን ጤና ይጠብቁ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት